Voice of America BOOM Oh beautiful oh. የነፃነት አዋጅ ከተነገረበት ከሰኔ 29 1768 ዓመተ ምህረት እስከ ዛሬ ልክ ሁለት መቶ አርባ ሦስት ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግሥት ዕድሜ ነው። ልክ የዛሬ ሁለት መቶ አርባ ሦስት ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነጻነት አዋጅ መቱና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። በርግጥ ይህቺ ወጣት አገር ባለፉ ሁለት ተኩል ምዕት ዓመት በሚጠጉ ዓመታቷ ከነጣ ድህነትና ከለየለት ጦርነት እስከ ዓለም የዘመኑ ስልጣኔና የካብት ቁንጮነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጆቿ ውቢት አሜሪካ እያሉ ይዘምሩላታል። ዓለም ይፈልስባታል፣ ተስፋ ይፈስባታል። ፎርት ኦፍ ጁላይ በሀገሬው አጠራር ወይም ሰኔ ሀያ ሰባት በኢትዮጵያው አቆጣጠር ሲውል አሜሪካውያን ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ ዕድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝን ኬሳ ሸነቁጣቸው በአንድ ልቦናና ቀልብ እንደ አንድ ሰውና እንደ አንድ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮው ለየት ያሉ ዝግጅቶች ታስበውበታልና በሰውም መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዚደንት ተናግሮ አያውቅም እንዲያው ከሕዝቡና ከቤተሰቡ ጋር ዋይት ሐውስ ውስጥ ሆኖ ያከብረዋል እንጂ አርባ አምስተኛው ፕሬዚደንት ዶናልድ ትራምፕ ግን ይህንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ናሽናል ሞል ተብሎ ይጠራል እንደ ወትሮው ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም። እንዲያው ሰራዊቱ በየግንባሩም በየሰፈረበት ሁሉም በያለበት ሆኖ ከሕዝቡ ጋር ሕዝብ ሆኖ ያከብረዋል እንጂ የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳ የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲዴይ ሻምዘሊዜ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተዉት። ትተው ግን አልተዉትም። ዛሬ የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የዋና ከተማይቱ ሰማዮች ከጦር ግንባር በቀር ውለው የማያውቁ ጀቶች ይሽሞኖሞኑባቸዋል ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል። ታላቁ ዲሞክራሲያችን ለሀገር ፍቅር የሚደረግ ታላቅ ጥሪ ይላሉ የፕሬዝደንት ትራምፕ ልዩ አማካሪ ኬልያን ኮንዌይ። የዚህ አስተዳደር ስኬት ለሰዎቻችን የፈጠርናቸው የሥራ ዕድሎች፣ ለአርበኞቻችን ያደረግነው ሁሉ ኮንዌይ የዕለቱን በእንዲህ ዐይነት ሁኔታ መከበር አስፈላጊነት ሲናገሩ፣ በተወካዮች ምክር ቤቱ የዋሽንግተን ዲሲ እንደራሴ ኤሊኖር ሆልምስ ይህንን የዛሬውን አከባበር በሙሉ ቀን ላይ የተዘረጋ ዶናልድ ትራምፕን ለማሞካሸት የተሰናዳ ፓርቲ የለየ የፖለቲካ ትርኢት ነው ብለውታል። የአሜሪካ ፕሬዚደንት ይህንን ዕለት ለራሱ የፖለቲካ ጥቅም ሲያውለው የአሁኑ በታሪክ የመጀመሪያው ነው። ኤሌኖር ሆልምስ አንዳንዶች ክብር ለጦር ሰራዊታችን ይሁን እያሉ ትርዒቱን በጉጉት ይጠብቃሉ፣ ሌሎች ደግሞ በርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም ዕለቱ የጦር ትርኢት ሳይሆን የነጻነትና የደስታ የአሜሪካ ሕልም የሚጎላበት ነው ይላሉ። አንዳንዶች ዕለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዚደንቱ እዚያ አደባባይ ቆመው የእንደገና ምረጡኝ ቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም ሲሉ ሌሎች ደግሞ የለም ፕሬዚደንት እኮ ነው ያሻውን ማድረግ ይችላል፣ ደግሞም እስኪንስማቸው ይላሉ። ለማንኛውም ዛሬ ከተለየ ፕሬዝደንት ጋር የተለየ ፎርዝ ኦፍ ጁላይ የተለየ የነጻነት ቀን ነው ለአሜሪካ። የዛሬ ርችቷም ከወትሮው ውብና ድንቅ የሆነ በየአመቱ በጉጉት ከሚጠበቅ የሀያ ደቂቃ ትዕይንት ወደ ሰላሳ አምስት ደቂቃ ከፍ እንደሚል ማስታወቂያ ተነግሯል። That's the American way, right? We want to do something grandiose, something that's spectacular. Yeah, Gruchi, Richard Chakrabikubani, yawan nasras fetsami fil Gruchi biherawiu adde babaylai zugju America, indihinati lalu Talak nagerin madrak innishallen tengkriti honal Bilawal, Phil Gruchi banageracin lai President Trump. ዓለም በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን ላይ ድል የተቀናጀበትን ሰባ አምስተኛ ዓመት ሲያከብር ቀዩ አደባባይ ላይ ሞስኮ፣ ወይም ውብ አደባባይ የሚባላል ክራስኔ አደባባይ ላይ ተገኝተው ታላቅ ወታደራዊ ትርኢት እንዲመለከቱ ተጋብዘዋል። ሃፒ ደይ አሜሪካ Ah Be nobleness and ever again divine. And you know when I was in school, we used to sing something like this. Listen here, oh beautiful, far spacious skies. The amber waves of grain Hey Charleston would it America America, the beautiful Yes, I'm not sure I'm not sure Ten Majesties Rubber, The fruited plain But well, now wait a minute I'm talking about America You know God done shed His grace on thee He gave me crown Not good Yes he did In brotherhood From sea To Shine sea You know I wish I had somebody to help me sing this yes.